ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 13 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምን አምሽታችኋል። አስተናጋጆቻችሁ ቆንጅ ይታይና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን። ዛሬ ዓለም አቀፍ የስደተኞች ቀን ነው። ከዕለቱ ጋር በተያያዘ የስደተኞች አጋርነት ጉባኤ ዩጋንዳ ውስጥ ይካሄዳል። በአብይ ርዕስ ዘገባ ይዘናል። የዩናይትድ ስቴትስ እንደራሴዎች ስለ አፍሪካ ምግብ እየመከሩ ነው። በመሰረቱ የረሃቡን ችግር ያስከተለው ግጭት ነው። የአፍሪካ ገበሬዎች በጣም ጠንካራ ሠራተኞች ናቸው። ማንኛውንም ሰብል የማብቀል ችሎታ ብቻ ሳይሆን ለምርት ተስማሚ የሆኑ ሰፋፊ መሬቶች አሏቸው። የኒው ጀርሲ እንደራሴ ክሪስ ስሚትን ድምጽን የሰማ ነው። በመጽሔት ክፍለ ጊዜ ዝርዝር ዘገባ ይኖረናል። ለአርእስተ ዜናው ላንቺ ውለተው። የፌዴራሉ ጠቅላይ አቃቤ ህግ የዶክተር መረራ ጉዲና ጠበቆች ያቀረቡት ተጨማሪ መቃወሚያ የወንጀል ህግ ስነ ስርአቱን ድንጋጌዎች ያልተከተለ ነው አለ። ፍርድ ቤቱ በዚሁ መሰረት ውድቅ እንዲያደርገው አመልክቷል። ፍርድ ቤቱ ብይኑን ለማሰማት ተለዋጭ ቀጠሮ ሰጥቷል። ጅቡቲና፣ ኤርትራ ካታር ሰላም አስከባሪዎቿን ማስወጣቷን ተከትሎ የተነሳውን ጭቅጭቃቸውን በሰላማዊ መንገድ እንዲፈቱ የጸጥታው ምክር ቤት አሳሰበ። የሚሉትና ሌሎችም ዜናዎች አሉን። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ፌዴራል ጠቅላይ አቃቢ ህግ የዶክተር መረራ ጉዲና ጠበቆች ያቀረቡት ተጨማሪ መቃወሚያ የወንጀል ህግ ስነ ስርዓቱን ድንጋጌ ያልተከተለ እንደሆነ ጠቁሞ ፍርድ ቤቱ ውድቅ እንዲያደርገው አመልክቷል። በተከሳሽ ላይ የቀረበው ማስረጃም በህግ አግባቢነት አለው ሲል ተከራክሯል። ፍርድ ቤቱ ብይኑን ለማሰማት ተለዋጭ ቀጠሮ ሰጥቷል። ከዚህ በቀደመው ቀጠሮ የዶክተር መረራ ጉዲና ጠበቆች ያቀረቡትን ተጨማሪ የክስ መቃወሚያ ፌዴራሉ ጠቅላይ አቃቢ ህግ በጽኑ ተቃውሟል። መለስካቸው አማሃ ተጨማሪ አለው። አቃቢ ህግ ለፍርድ ቤቱ በጽሁፍ ባቀረበው መልስ መሰረት የተከሳሽ ጠበቆች በደንበኛቸው ላይ ለተመሰረተው ክስ መቃወሚያ ሲያቀርቡ ለሶስተኛ ጊዜ ነው ይላል። ይህ ደግሞ በወንጀል ሥነ ሥርዓት ድንጋጌ የሌለ ነውና መቃወሚያውን ፍርድ ቤቱ ውድቅ ያድርግልን ሲል አመልክቷል። አቃቢ ህግ አክለውም ፍርድ ቤቱ ይህንን የማይቀበለው ከሆነ ሌላም መከራከሪያ ነጥብ እንዳለው በማመልከት ያቀረበው ክስ የአድማ ስምምነት በማድረግ ሙከራ ወንጀል እንደሆነ ያስታውሳል። ስለሆነም የአድማ ስምምነት በወንጀል ህጉ በተመለከተው መሠረት አንድነት ያላቸው በመሆኑ አንደኛ፣ ሁለተኛና ሶስተኛ ተከሳሾች ማለትም ዶክተር መረራ ጉዲና ፕሮፌሰር ብርሃኑ ነጋና አቶ ጀዋር መሐመድ ከኢሳትና ከኦሮሞ ሚዲያ ኔትወርክ ማለትም ከአራተኛና ከአምስተኛ ተከሳሾች ጋር ሲያደርጉት የነበረውን ግንኙነትና አንድነታቸውን የሚያሳይ ማስረጃ ያቀረበው በሕግ ስልጣን በተሰጠው የብሔራዊ መረጃና ደህንነት አገልግሎት መሆኑን አረጋግጦ ተቀባይነት ያለው ማስረጃ ነው ብሏል። የዶክተር መረራ ጉዲና ጠበቆች ቀደም ሲል በነበረው ቀጠሮ ችሎት ያቀረቡት ደግሞ ክሱ በጸረ ሽብር ህጉ መሰረት ያልቀረበ በመሆኑ በከሳሽ አቃቢ ህግ ሰነድ ማስረጃ ዝርዝር እንደተመለከተው ሁለት ማስረጃዎች የተገኙት በሽብር ወንጀል ድርጊት ተጠርጥረው ከተያዙ ሰዎች የሚገኝ እንደሆነ በግልጽ የሚታይ በመሆኑ ማስረጃዎቹ በደንበኛቸው ላይ እንዳይቀርቡ ትእዛዝ እንዲሰጥላቸው ፍርድ ቤቱን ጠይቀው ነበረ። ፍርድ ቤቱ በጉዳዩ ላይ ብይኑን ለማሰማት ለሰኔ 30 ቀን 2009 ዓ ም ቀጠሮ ቆርጧል አቃቤ ህግ ከዚህ በቀደመው ቀጠሮ በነበረው ችሎት ፍርድ ቤቱ እንዳዘዘው አራተኛና አምስተኛ ተከሳሾችን ማለትም ኢሳትንና ኦኤምኤንን በተመለከተ ክሱን አሻሽሎ ማቅረቡን ዛሬ ፍርድ ቤቱ አስታውቋል ከወራት በፊት አቃቤ ህግ በኦፌኮ መሪ በዶክተር መረራ ጉዲና በፕሮፌሰር ብርሃኑ ነጋ በአቶ ጀዋር መሐመድ በኢሳት የኢትዮጵያ ሳተላይት ቴሌቪዥንና በኦኤምኤን በኦሮሞ ሚዲያ ኔትወርክ ላይ ክስ መስርቷል። ከዶክተር መረራ ጉዲና በስተቀር የሌሎቹ ጉዳይ በሌሉበት እንደሚታይ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ጅቡቲና ኤርትራ ካታር ሰላም አስከባሪዎቿን ማስወጣቷን ተከትሎ የተነሳውን ጭቅጭቃቸውን በሰላማዊ መንገድ እንዲፈቱ የተባበሩት መንግስታት የጸጥታ ምክር ቤት አሳስቧል። ካታር አራት መቶ ሀምሳ ሰላም አስከባሪዎቿን ባለፈው ሳምንት ከዱሜራ ተራራ አካባቢ ካስወጣች ወዲህ ኤርትራ ወዲያውኑ አካባቢውን ተቆጣጥራብኛለች ስትል የከሰሰችው ጅቡቲ ለአፍሪካ ህብረት በይፋ ስሞታ አቅርባለች። የጸጥታው ምክር ቤት የወሩ ፕሬዝደንት የሆኑት በዓለሙ ድርጅት የቦሊቪያ አምባሳደር ሳሻ ሴርጊዮ ሎሬንቲ ሶሊዝ መግለጫውን አንብበዋል። የጸጥታ ምክር ቤት የአፍሪካ ህብረት ጉዳዩን የሚያጣራ ቡድን ወደ ጅቡቲ ድንበር አካባቢ ለመላክ ያለውን ሐሳብ የመንግሥታቱ ድርጅት የጸጥታ ጥበቃ ምክር ቤት አባላት በደስታ ተቀብለውታል። በአካባቢው መረጋጋትና መቆጠብ እንዲሰፍንም ከአፍሪካ ህብረት ጋር በቅንጅት ለመስራት በጉጉት ይጠብቃሉ። ሁለቱ ወገኖች የድንበር ጭቅጭቃቸውን በሰላማዊና ዓለም አቀፍ ሕግን በተከተለ መንገድ እንዲፈቱ ያሳስባሉ። በሁለቱ ወገኖች መካከል ወደፊት የሚወሰዱ የትምምን መገንቢያ እርምጃዎችን ለመሻት የሚደረጉ ጥረቶችን የምክር ቤቱ አባላት እንደሚደግፉና ሁኔታውን በቅርበት እንደሚከታተሉት የወቅቱ የምክር ቤቱ ፕሬዚደንት አመልክተዋል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ አንድ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ አስር ሰዎችን ሲገድል ሌሎች አስራ ስምንት ሰዎችን ማቁሰሉን እማኞችና የከተማይቱ ባለስልጣናት ገለጡ። ዛሬ ማክሰኞ ዋዳጅር በሚባለው የሞቃዲሾ ቀበሌ በሚገኝ የከተማ አስተዳደር ህንፃ ላይ ለደረሰው ጥቃት አልሸባብ ኃላፊነት ወስዷል። ህንፃው ውስጥ ወጣቶችና ሴቶች ተሟጋቾች ስብሰባ ላይ እንዳሉ ነው ፈንጂ የጫነው መለስተኛ አውቶቡስ ከህንፃው ጋር የተጋጨው። አሽከርካሪው የግቢውን በር ጥሶ ከገባ በኋላ ቦምቡን እንዳፈነዳው የአይን ምስክሮቹ ገልጠዋል። ከቆሰሉት መካከል የሴቶች ድርጅትና የወጣቶች ድርጅቶች መሪዎች ይገኙባቸዋል። አልሻባብ በዚህ ዓመት ሞቃዲሾ ውስጥ አጥፍቶ ጠፊ ጥቃቶቹን ያደረሰውን አጥፍቶ ጥቃቶች አስተባብለዋል። ይቅርታ አባብሷል። ወደ ኮንጎ ዜና እናልፋለን። በቅርቡ ዲሞክራሲያዊት ኮንጎ ሪፑብሊክ ማዕከላዊ ግዛት ውስጥ የደረሱትን ግድያዎች ዓለም አቀፍ ምርመራ እንዲካሄድባቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋናው ባለስልጣን ጠየቁ። የሀገሪቱን መንግስትም ግድያውን ለማስቆም ባለመቻሉ ተጠያቂ አድርገዋል። የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር ዜድ ራአድ አልሁሴን ለድርጅቱ የሰብአዊ መብት ኮሚሽን ባሰሙት ንግግር በማዕከላዊ ኮንጎ መንደሮች ብዙ መቶ ሰዎች በጥይት በቆንጨራ አሊያም እሳት እየተለኮሰባቸው ተገድለዋል ብለዋል። ግድያውን የፈጸሙት ሚሊሻዎች ከኮንጎ የጦር ሰራዊትና ፖሊስ ወኪሎች ትዕዛዝ የተሰጣቸው መሆናቸውንም ኮሚሽነሩ አስረድተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሰሜን ኮሪያ ውስጥ ለአንድ ዓመት ተኩል በእስር ላይ ቆይቶ የተመለሰው አሜሪካዊው የኮሌጅ ተማሪ ኦቶ ዋርምቢር ትናንት ሰኞ ህይወቱ አልፏል። ወላጆቹ ናቸውን ያስታወቁት ወጣቱ ለረጅም ጊዜ ራሱን ስቶ በነበረበት ሁኔታ ባለፈው ሳምንት ወደ ዩናይትድ ስቴትስ መምጣቱ ሲታወስ፣ ኦሃዮ ክፍለ ግዛት ሲንሲናቲ ከተማ ያሉ ሐኪሞች የ22 ዓመቱ ወጣት ሰሜን ኮሪያ በቆየበት ጊዜ አንጎሉ ላይ ከባድ ጉዳት አግኝቶታል ብለዋል። በምን ምክንያት እንደሆነ ግን ግልጽ አይደለም። ሰሜን ኮሪያ አሜሪካዊው ወጣት ከአንድ ሆቴል የፖለቲካ መግለጫ የያዘ ሰሌዳ በመስረቁ ተይዞ ባለፈው አመት መጋቢት ወር ላይ እስራት ከተፈረደበት ከጥቂት ቀናት በኋላ ራሱን ሳተ ነው የምትለው የአጣዳፊ በምግብ መመረዝ ህመም አግኝቶት እንደነበርና የሚያስተኛ መድኃኒትም ተሰጥቶት እንደነበረ ፒዮንግ ያንግ ገልጻለች። የኦቶ ወላጆች ይህን ምክንያት አይቀበሉም። ልጃችን ሰሜን ኮሪያ ውስጥ ሳለ የጭካኔ አድራጎት ተፈጽሞበታል በማለት፣ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ለቤተሰቡ ሀዘናቸውን ገልጸዋል። ልጅን እንዲህ እንደዚህ በደረሰ እድሜ ከማጣት የሚበልጥ ሀዘን አይኖርም ብለዋል ፕሬዚደንቱ። pass on word that Otto Warmbier has just passed away. የኦቶ ዎርምቢየርን ማረፍ እገልጻለሁ። አንድ ዓመት ተኩል ሰሜን ኮሪያ ውስጥ አሳልፈዋል። ብዙ ክፉ ነገር ደርሶበታል። ምንም እንኳ በከባድ ሁኔታ ውስጥ የነበረ ቢሆንም ቢያንስ ወላጆቹ ዘንድ አድርሰነዋል። ልጃቸውን ማየት ስለቻሉም ተጽናንተዋል። ሰሜን ኮሪያን አረመኔ አገዛዝ ሲሉ የጠሯት ፕሬዝደንት ትራምፕ የኦቶ ሞት ከእንግዲህ የሕግ የበላይነትንም ሆነ መሰረታዊ ሰብአዊነትን በማያከብሩ አገዛዞች እንዲህ ያለ አሳዛኝ ተግባር እንዳይፈጸም ለማድረግ ቁርጠኝነቴን ይበልጡን አጠናክሮታል ብለዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በበኩላቸው የኦቶ ዋርምቢየር ሞት የሰሜን ኮሪያን አመራር አረመኔያዊነት በዘላቂነት የሚያስታውስ ነው ብለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሹዋንግ በበኩላቸው የኦቶ ሞት አሳዛኝ ነው ብለው ዩናይትድ ስቴትስና ሰሜን ኮሪያ ጉዳዩን በተገቢው መንገድ ይይዛሉ ብለን ተስፋ እናደርጋለን ብለዋል። አድማጮች፣ ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 13 2009 ዓመተ ምህረት ምሽት ፕሮግራም ነው። አርትራይትስ የሚባለው እንዴት ያለ በሽታ ነው? የሰውነታችን ጠባቂዎች ናቸው። ከውጭ ጠላት ማለትም ከባክቴሪያ ከተለያየ ሁኔታ ሰውነታችንን የሚጠብቁ ናቸው። አንዳንድ ጊዜ ያ ሁኔታ ያንን በማድረግ ፋንታ ልክ ሰው ያሳደገው ውሻ መልሶ ባለቤቱን እንደሚነክስ፣ ያ ሁኔታ ግለሰቡን ራሱን መልሶ ማጥቃት ይጀምራል። ዶክተር ሞገስ ሲሳይ ናቸው የሰማችኋቸው በሁለተኛው አጋማሽ በሐኪሞን ይጠይቁ ጠብቋቸው። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ዩጋንዳ የፊታችን ሐሙስና አርብ ለምታስተናግደው የስደተኞች አጋርነት የሚል ስያሜ ለተሰጠው ዓለም አቀፍ ጉባኤ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽን ጨምሮ ብዙ የዓለም መሪዎችና ለጋሾችን ታስተናግዳለች በጉባኤ ኤው፣ እዚያው ዩጋንዳ ለሚገኙ ከተለያዩ ሀገሮች ለገቡ ስደተኞች መርጃ የሚውል ስምንት ቢሊዮን ዶላር ከለጋሾች ለማሰባሰብ ተስፋ ተጥሏል። ሀሊማ አቱማኒ ከካምፓላ ዩጋንዳ ያጠናቀረችውን ዘገባ አሉላ ከበደ አዘጋጅቶታል። ኡጋንዳን ከደቡብ ሱዳን በሚያዋስነው ድንበር በረሃብና በጥም የተጎዱ በጉዞ የተዳከሙ ሴቶችና ሕጻናት ያለማቋረጥ በየዕለቱ ይጎርፋሉ። ኡጋንዳ ዛሬ ከአምስት የተለያዩ አፍሪካ አገሮች የመጡ ቁጥራቸው ከአንድ ነጥብ ሁለት ሚሊዮን በላይ ስደተኞችን አስጠልላለች። ከእነኚህም ውስጥ ወደ አንድ ሚሊዮን የሚጠጉት ደቡብ ሱዳናውያን ሲሆኑ፣ አብዛኞቹም ባለፈው ዓመት ውስጥ የመጡ ናቸው። የአገሪቱ የምግብ እህል አቅርቦት አቅም በመሟጠጥ ላይ ነው። ኤልካድር ዳሉም በመንግስታቱ ድርጅት የዓለም ምግብ ፕሮግራም የኡጋንዳ ተጠሪ ናቸው። ድርጅታቸው ባለፈው ወር ለስደተኞቹ የሚያቀርበውን የምግብ ራሽን ለማቋረጥ መገደዱን ያመለክታሉ። እርግጥ ነው ባለፈው ግንቦት ለስደተኞቹ እናቀርብ የነበረውን የምግብ መጠን በግማሽ ቀንሰናል። ያ የሆነው በአመዛኙ በቂ የምግብ እህል ምርት ባለመገኘቱና ከውጭ የሚመጣውን ምግብ በወቅቱ ባለመድረሱ ነው። ለምግብ መግዣ የሚውል ገንዘብ እጥረቱም የበረታ ነው። የተባበሩት መንግስታት ድርጅትና ሌሎች ቁጥራቸው ሀምሳ ሰባት የሚደርስ በሰሜን ኡጋንዳ ያሉ የረድኤት ድርጅቶች በያዝነው ዓመት ለስደተኞች ምግብና መጠለያ ወጪ የሚያደርጉት የአንድ ነጥብ አራት ቢሊዮን ዶላር እርዳታ ጥሪ ቢያቀርቡም እስካሁን ግን ማግኘት የቻሉት 18 በመቶውን ብቻ ነው። የኡጋንዳውን የስደተኞች መጠለያዎች ተዘዋውረው የጎበኙ የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል መርማሪዎችና የአፍሪቃ ፕሮግራሞች ምክትል ዲሬክተር ሚሽሊ ካጋሪ እንዳመለከቱት ስደተኞቹ አሁንም በከፋ ስቃይና እንግልት ውስጥ ናቸው። የዘጠኝ ልጆች እናት አለች። ባለቤቷ ሲገደል እሷም ልጆቿም በአይናቸው አይተዋል። ከኢኳቶሪያል ሸሽተው ሲሄዱ ሲሰደዱ የደረሰባቸውን የህሊና ስቃይ ሳይጨምር ነው እንግዲህ ይሄ። ዩጋንዳ ሲደርሱም ለስደተኛ የሚሰጠው ድጋፍ አቅም ከተመናመነበት ሁኔታ ላይ በመሆኑ ተጨማሪ ድጋፍ ማግኘት ስላልቻለች በገዛ ራሷ መጠለያቸውን መቀለስ ነበረባት። ለልጆቿና ለራሷ የሚበላ ፍለጋ፣ እንዲሁም በልጆቿ ላይ ለደረሰው የህሊና ቁስል ማገገም ሁሉም እርሷ ጫንቃ ላይ ነው የተጣለው። ዩጋንዳ በስደተኞች መልካም አያያዟ የታወቀች አገር ናት። የተለመዱት አይነት የስደተኞች ካምፖች ከዚያ የሉም። ይልቁንም በስደተኞቹ በራሳቸው የሚቀለሱ ከጭቃ የሚሰሩ ጎጆዎችና ለግብርና የሚውል አነስተኛ የእርሻ ቦታ ይሰጣቸዋል። ይሁንና ባለፈው ዓመት ከደቡብ ሱዳን የሚፈልሰውና በየዕለቱም ወደዚያች አገር የሚጎርፈው ቁጥሩ ከሁለት ሺህ በላይ ስደተኛ የተቀባዩን ማኅበረሰብ አቅም ክፉኛ አዳከመው። በያዝነው ሳምንት አገራቸው በምታስተናግደውና የስደተኞች አጋርነት የሚል ስያሜ በተሰጠው በዚህ ዓለም አቀፍ ጉባኤም የአስቸኳይ እርዳታ ጥሪዋን ለዓለሙ ማህበረሰብ የምታሰማ መሆኗን የስደተኞች ጉዳይ ሚኒስትሯ ሙሳ እሲዋሩ ይናገራሉ። ሶስት መቶ ሺህ ሰው ማስተናገድ ይገባው የነበረው ወረዳ አሁን ከስድስት እስከ ሰባት መቶ ሺህ ስደተኞችን ለማስፈር ተገዷል። ለማገዶ የሚውል እንጨት ከአካባቢው ደን ነው ለማግኘት የሚረባረቡት። በጤና ማዕከሎች ለአገሬው ነዋሪ የተዘጋጁ መድኃኒቶች ተሟጠው ለስደተኞቹ መዋላቸው አልቀረም። በመሆኑም በርካታ አገልግሎቶች ናቸው በከፍተኛ እጥረትም ቢሆን የተቻለውን ያህል ስደተኞቹን ለመርዳት በመዋል ላይ ለመርዳት እየዋሉ ያሉት። እናም ይህንን ጫና ለመቋቋምና ለማቅለል የዓለም አቀፉን ማኅበረሰብ ጠቀም ያለ እገዛ እንሻለን። የረሃብ አደጋ ባንዣበበት ደቡብ ሱዳን እና በመላው ምስራቅ አፍሪካ የሚታየው ሁኔታም ተጨማሪ ፈተና ደቅኗል። ድንበሩ አካባቢ ያለው ሁኔታ ግን አሁንም አልተለወጠም። ቁጥራቸው የበዙ ቤተሰቦች አሁንም ቆዳን ሰርስሮ በሚገባው የፀሐይ ቃጥለው እንደነደዱና በላብ እንደተዘፈቁ ያለቻቸውን ሸክፈው ከጀርባቸው እንዳዘሉ ከድንበሩ ይደርሳሉ። ከአቅሟ በላይ የሆነ የስደተኛ ቁጥር ለማስተናገድ ብትገደድም ኡጋንዳ አሁንም መጠለያ ፍለጋ በሚጎርፈው ሕዝብ ላይ ግን በሯን አትዘጋም ሲል የኡጋንዳ መንግስት አስታውቋል። ይሁንና ይህን እጅግ የበረታ የስደተኞች ፈተናና የተከተለውን ችግር ግን ብቻዋን መሸከም ከማትችልበት መድረሱን ግልጽ አድርጋለች። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የዩናይትድ ስቴትስ የተወካዮች ምክር ቤት መሪዎች ለአፍሪቃ የምግብ ዋስትና ችግሮች ምላሽ ለማግኘት እየሞከሩ ናቸው። ሳሌም ሶሎሞን ያጠናቀረችው ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል። ሮጀር ተሮ እንደ አውሮፓውያን ዘመን አቆጣጠር በ203 ዓ.ም በኢትዮጵያ የተከሰተውን ረሃብ ለመዘገብ ወደ አካባቢው የተላከ ጋዜጠኛ ነበር። ተሮ ኢትዮጵያ እንደ ደረሰም ከአንድ በወቅቱ ለዓለም የምግብ ፕሮግራም ይሠራ ከነበረ ሰው አንድ አስደንጋጭ ማስጠንቀቂያ ደረሰው፣ እንዲህ የሚል በረሃብ ምክንያት ሊሞት የሚያጣጥር የአንድ ሰውን ዓይን ማየት መንፈስ አዋኪ ነው አለኝ። ጋዜጠኛ ተሮ የተሰጠውን ማስጠንቀቂያ እውነትነት ለማረጋገጥ ብዙ ጊዜ አልወሰደበትም። ጋዜጠኛው አንድ አስቸኳይ የምግብና መድኃኒት የሚሰጥበትን ድንኳን ሲጎበኝ ሀጊር ሶ የሚባል የአምስት ዓመት ዕድሜ ያለው ልጅ አገኘ። መንደር ውስጥ አግኝቶ በተሸከመው ጊዜ ልጁ ዐሥራ አራት ኪሎ ግራም ብቻ ነበር የሚመዝነው። ልጁን ሳየው በረሃብ ምክንያት የበረታ ድካም ላይ ነበረ። እየሞተ ነበር ለማለት ይቻላል። ያ ሁኔታ አእምሮዬን ክፉኛ በጥብጦታል። ለብዙ ጊዜ ምስሉ በተደጋጋሚ እየመጣብኝ ጤና አነስቶኛል። በሁሉም የአስቸኳይ እርዳታ መስጫ ድንኳኖችና አጠቃላዩ የረሃብ ችግር መጠን አእምሮን የሚረብሽ ነበር። በሀያ አንደኛው መቶ ክፍለ ዘመን የመጀመሪያው ግዙፉ ረሃብ ነበር። ችግራችን ምንድን ነው? በዚህ የሰለጠነ ምዕተ ዓመት ላይ ረሃብ በዚህ መጠንና ስፋት እንዲከሰት መፍቀድ። ጋዜጠኛ ሮጀር ተሮ የሃጊርሶን ሁኔታ ለመከታተል ከዐሥር ዓመታት በኋላ ተመልሶ ወደ ኢትዮጵያ ሄደ። ልጁን ሲያገኘው አካሉ የቀጨጨና ቁመቱም አጠር ያለ ነበር። የአንደኛ ደረጃ ትምህርቱን ይከታተል ነበር ሀጊርሶው ረሃቡ ባያቀጨጫቸውና ገና በለጋ ዕድሜያቸው ለሥቃይ ባይዳረጉ ኖሮ ለዓለማችን ምን ሊያበረክቱ ይችሉ ነበር ብለን በመገረም እንጠይቃለን። የአንድ ሕፃን ዕድል መበላሸት የሌሎችም አቻዎቹ ሁሉ ዕድል መጨናገፍ ነው። ጋዜጠኛ ተሮ ባለፈው ሐሙስ በእንደ ራሴዎቹ ምክር ቤት ኒውስ ኮሚቴ ፊት ቀርበው የምስክርነት ቃላቸውን ከሰጡ ሦስት ባለሙያዎች አንዱ ነው። ባለሙያዎቹ በአሁኑ ወቅት በየመን፣ በናይጄሪያ፣ በደቡብ ሱዳንና በሶማሊያ ስለሚታየው የምግብ ቀውስ አስረድተዋል። በዚህ ከሁለተኛው የዓለም ጦርነት ወዲህ ከባዱ ነው በተባለው የምግብ ቀውስ ሀያ ስምንት ሚሊዮን ሰዎች አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል። በተጠቀሱት አራቱም ሀገሮች ውስጥ ደግሞ ድርቁና የአየር ንብረት ለውጥ ያስከተሉትን ችግሮች ይበልጥ ያባባሰው የእርስ በርስ ጦርነት ነው። የኒው ጀርሲ ኮንግረስማን ክሪስ ስሚዝ የኒውስ ኮሚቴው ሰብሳቢ ያስረዳሉ። በመሠረቱ የረሃቡን ችግር ያስከተለው ግጭት ነው። የአፍሪካ ገበሬዎች በጣም ጠንካራ ሠራተኞች ናቸው። ማንኛውንም ሰብል የማብቀል ችሎታ ብቻ ሳይሆን ለምርት ተስማሚ የሆኑ ሰፋፊ መሬቶች አሏቸው። ግጭቶች ስላሉ ግን መሬቱ ሳይታረስ ሳይለማ ይቀራል። ሰብአዊ እርዳታ ሲላክም ለተቸገሩት አይደርስም። ምክንያቱም ተዋጊ ወታደሮችና ሚሊሻዎች አደጋ ሊያደርሱ ይችላሉና፣ ስለዚህ ጦርነቶቹን ለማብቃት ሁለገብ ጥረቶች መደረግ አለባቸው። የዩናይትድ ስቴትስ እንደራሴዎች ምክር ቤት ባሳለፍነው ግንቦት ውስጥ በየመን፣ ናይጄሪያ፣ ደቡብ ሱዳንና ሶማሊያ የደረሰውን ድርቅና ያስከተለውን ረሃብ ለመዋጋት አንድ ቢሊዮን ዶላር በዩኤስኤ አይዲ ማለትም በዩናይትድ ስቴትስ ዓለም አቀፍ የልማት መስሪያ ቤት በኩል ለማከል ተሳክቶለታል። ብዙዎች ግን ፕሬዚደንት ዶናልድ ትራምፕ የዩኤስኤ አይዲን በጀት በ31 በመቶ ለመቁረጥና ድርጅቱንም ከውጭ ጉዳይ ሚኒስቴር መስሪያ ቤት ጋር ለማዋሃድ ባላቸው ዕቅድ ምክንያት ስጋታቸውን አስተጋብተዋል። ቶኒ ሆል ረሃብን ለማጥፋት የተሰኘው ትብብር ዋና ዳይሬክተር ያስረዳሉ። ፕሬዚደንቱ ለተወካዮች ምክር ቤቱ የላኩት በጀት ያሳስበኛል። ምክንያቱም በጀቱ ከረሃብ ማስወገጃ መርሃ ግብሮች ላይ ብዙውን ስለሚቆርጥ ነው። ቆረጣው ደግሞ ለውጭ ሀገሮች ከሚሰጠው እርዳታ ላይ ብቻ ሳይሆን የሀገር ውስጡንም ያካትታል። እርግጥ ምክር ቤቱ ቅነሳውን በመቃወም ይከራከራል ብዬ አስባለሁ። ሁኔታው ግን ያሳስበኛል። ኮንግረስማን ክሪስ ስሚዝ ግን ከዩኤስኤአይዲ እና ለውጭ ከሚሰጥ እርዳታ ላይ ቅነሳ ለማድረግ የቀረበው የበጀት ማስጠንቀቂያ የተጋነነ ይመስለኛል ይላሉ። የትም ይደርሳል ብዬ አላስብም ነው የሚሉት። በምክር ቤቱ ውስጥ ላለፉት ሰላሳ ሰባት ዓመታት አገልግያለሁ ቀጥሎ ለምክር ቤቱ የሚላከው በጀት ዕጣ ፈንታ የሚሆነው ለመጀመሪያ ጊዜ መነጋገሪያ መሆን ብቻ ነው። በጀት የምንመድበውና የምናረቀው እኮ እኛ የምክር ቤቱ አባላት እንደራሴዎች ነን። ኢንተራክሽን በተባለውና በሰብአዊ እርዳታዎች ላይ የሚሠራው ድርጅት ዳይሬክተር ጁሊያን ሹፕ ባለፈው ሐሙስ በኮንግሬሱ ንዑስ ኮሚቴ ፊት ቀርበው የምስክርነት ቃል ከሰጡ ሦስት ባለሙያዎች አንዱ ናቸው። ዩናይትድ ስቴትስ ስትሰጥ የቆየችው ሰብአዊ እርዳታ ወደፊት አስተማማኝ ያለመሆኑ ሁኔታ ሌሎች አገሮች በእርሱ አገር እንዲተኩ አመቺ ወቅት ይፈጥራል ብለዋል። በዓለም አቀፍ ደረጃ ካየነው የሰብአዊ እርዳታ ፍላጎቶች እጅግ በጣም አድገዋል። የዶላሩ መጠንም የእርዳታ ፈላጊውም ቁጥር ጨምረዋል። ስለዚህ ከአረብ ሀገሮችና ይበልጥም ከቻይና ጋር መነጋገር አለብን። ምክንያቱም አንድ ቦታ ላይ ስንደርስ ሸክሙን ዩናይትድ ስቴትስና አውሮፓ ብቻቸውን ሊሸከሙት አይችሉ ይሆናል። ኮንግረስማን ክሪስ ስሚስ በጁልየን ሹፕ ገለጻ ይስማማሉ። የምግብ ቀውሱን አስመልክቶ የዩናይትድ ስቴትስ ሸሪኮች ይበልጥ መርዳት አለባቸው ብለዋል። ኒድ ስ ኦቨርዌልሚንግ ዓለም አቀፍ ሸሪኮቻችንና ወዳጆቻችን ተጨማሪ ብዙ ገንዘብ እንዲረዱ እንጠይቃለን። እያገዙ በመሆናቸው ደስተኞች ነን፣ ግን ይበልጥ መርዳት አለባቸው። ኮንግረስማን ክሪስ ስሚዝ በቅርቡ በዩጋንዳና ደቡብ ሱዳን ያደረጓቸው ጉብኝቶች ከፕሬዝደንት ዩዌሪ ሙሴቬኒ ጋር ለመገናኘት ይችሉ ዘንድ ዕድሉን ሰጥቷቸዋል። በተገናኙበት ወቅትም ኮንግረስማን ስሚዝ የጋዜጠኛ ሮጀር ተሮን ዘ ፈርስት ዋን ታውዘንድ ዴይስ የተሰኘ መጽሐፍ ቅጂ ለፕሬዝደንቱ አበርክተዋል። መጽሐፉ ሕፃናት በመጀመሪያዎቹ አንድ ሺህ ቀናት በተመጣጠነ ምግብ እጦት ሳቢያ ከሚደርስባቸው ችግር ከበሽታና ሌሎች እክሎች መጠበቅ እንዳለባቸው ይከራከራል። ያም ሲሆን ነው ይላል የጋዜጠኛ ተሮ መጽሐፍ ልጆች ለራሳቸውም ሆነ ለማኅበረሰባቸው አልፎም ለዓለም ብሩህ ተስፋ የሚኖራቸው። በብልጽግና የናጠጡት ሀገሮች አፍሪካ ላይ የሚፈሰውን እርዳታና መዋዕለ ነዋይ በሚመለከት አዲስ ዐይነት አካሄድ እንዲከተሉ የጀርመን ቻንስለር አንጌላ መርከል አሳስበዋል። የመርከል ዕቅድ ተብሎ የተሰየመው ሐሳብ አፍሪካ ውስጥ ብዙ መዋዕለ ነዋይ የማፍሰስ ጥሪ ወደ አውሮፓ የሚጐርፈውን የአፍሪካውያን ስደት ያስቆማል የሚል እምነት ሰንቋል። የአፍሪካ ምጣኔ ሀብቶች እንዲመነደጉ ማገዝ ለአፍሪካ ሲባል የሚቸር እርዳታ አይደለም። የጀርመን የውጭ ጉዳይ ሚኒስትር ጌርድ ሚለር ያስተላለፉት መልእክት ነው። ይልቅ የድህነት ማዕበል የሚያሳድደውንና ወደ አውሮፓ የሚገፋውን አፍሪካዊ ባለበት እንዲያልፍለት የሚያደርግ እጅግ አስፈላጊና ቁልፍ እርምጃ እንጂ። አንዳች መፍትሔ ካልተበጀና የተግባር ጣልቃ ገብነት ካልተደረገ መቶ ሚሊየን አፍሪካዊ ፍልሰተኛና ስደተኛ ጀርመንን ብቻ በአጭር ጊዜ ውስጥ ሊያጥለቀልቃት እንደሚችል ሚለር ስጋታቸውን አሰምተዋል። ቻንስለር አንጌላ ሜርከል በአፍሪካ ኢንቨስትመንቶች ላይ 335 ሚሊዮን ዶላር ለማፍሰስ አቅደዋል። በዛሬ ምንዛሬ ከ7 ቢሊየን 720 ሚሊየን የኢትዮጵያ ብር በላይ መሆኑ ነው። የተቀሩት አስራ ዘጠኝ ቱጃር ሀገሮችም በመጪው ሳምንት ጀርመን ውስጥ ሲሰበሰቡ ቀና ማለት አቅቷቸው መሬት ለመሬት የሚድበሰበሱና ለማንሰራራት ሲፍጨረጨሩ የሚታዩ የአፍሪካ ምጣኔ ሀብቶችን እንዲያግዙ የበርሊንን አርአያ እንዲከተሉ ጥሪ እንደሚያደርጉ መርከል ተናግረዋል። ለጊዜው ጀርመን በቅድሚያ የኢንቨስትመንት ትኩረት ዝርዝሯ ውስጥ ያሰፈረቻቸው አራት የአፍሪካ ሀገሮች አይቮሪ ኮስት፣ ሞሮኮ ሩዋንዳና ቱኒዚያ ቢሆኑም ዶክተር መርከል በዚሁ ጉዳይ ላይ ከሌሎችም የአህጉሪቱ መሪዎች ጋር መወያየታቸው ታውቋል። ጀርመን አፍሪቃ ውስጥ የነበራትን ሁከትና ኃይል የበዛበት የቅኝ ገዥነት ገጽታዋን ለመቀየርና ይልቅ እንደ ንግድና ሥራ አጋርና መሪ ለመውጣት በብርቱ እየሰራች ነች ሲሉ በደቡብ አፍሪካ የዓለም አቀፍ ጉዳዮች ኢንስቲትዩት ምጣኔ ሀብታዊ ዲፕሎማሲ መርሃ ግብር ዳይሬክተር ታሊታ በርትልስማን ስኮት ካብ ካብ አድርገዋታል። ደቡብ አፍሪካ ጆሃንስበርግ የምትገኘው ሪፖርተራችን አኒታ ፓውል አነጋግራቸዋለች። ጀርመን ብዙ ሰጥታለች። ከሁለተኛው የዓለም ጦርነት ወዲህ የፋብሪካ ምርቶች መሪ ኃይል ሆና ብዙዎችን አነቃቅታለች አፍሪካውያንም በኢንዱስትሪ የሚራመዱባቸው መንገዶች እየፈተሹ ነው በዚህ በኩል ጀርመን መሪ እየሆነች ነው እንዲያም ሆኖ ግን በጀርመን የገንዘብ ሚኒስቴር በተነደፈው እቅድ ላይ ጥቂት ቅሬታ ወይም ስጋት እንዳላቸው ብርትልስማን ስካውት አመልክተዋል ከአፍሪካ ሀገሮች ጋር አንዳችም ምክክር አልተደረገበትም ነው የመቆጠባቸው ምንጭ ከሰሃራ በስተደቡብ ባሉ ሀገሮች ውስጥ ንግዶችን መጀመርና ማያያዝ ላይ የምክር አገልግሎት የሚሰጠው ዋና መስሪያ ቤቱ ጀርመን የሚገኘው አፍሪኮን የሚባል ድርጅት ኃላፊ የሆኑት ማርክ ዛንደር ከሽቱትጋርት ጀርመን ለቪኦኤ እንደተናገሩት አፍሪካ ውስጥ ጠበቅ ያሉና የረጅም ጊዜ ኢንቨስትመንቶችን ለመመስረት የሚፈልጉ ጀርመናውያን ኩባንያዎች በየዕለቱ እየበረከቱ ነው። ብዙዎቹ የጀርመን ኩባንያዎች በቤተሰብ የተያዙ በመሆናቸው አፍሪካን የሚመለከቷት በአንድ በኩል በጥንቃቄ ነው። በሌላ በኩል ደግሞ ሊከተሏቸው በሚችሉ ስልቶቻቸውና በተራዘመ ጊዜ እያሰቡ ያሉ ኩባንያዎችም ብዙ ናቸው። በነገራችን ላይ ዛሬ አፍሪካ ውስጥ በተለያዩ ሀገሮች እየሠሩ ያሉ ወደ ስድስት መቶ የሚሆኑ ጀርመናውያን ኩባንያዎች አሉ። ይህ ቁጥር ደግሞ ያድጋል የሚል እምነት እንዳላቸው በርሊን የሚገኘው ጀርመን አፍሪካ የንግድ ማኅበር ዋና ሥራ አስፈጻሚ ክሪስቶፍ ካኒንጊሰር ተናግረዋል። የጀርመናውያኑን ንግዶች ወደ አፍሪካ ከሚስቡ አበረታች ገጽታዎች መካከል በፍጥነት እያደገ ያለው ሕዝቧና በዚህም ምክንያት የሚፈጠረው የተጠቃሚና የገበያ መስፋት መሆኑን ካኒንጊሰር አክለው ጠቁመዋል። ከሁሉም በፊት አፍሪካን በሚመለከት ጀርመን ያላት አዲስ አካሄድ አፍሪካ እጅግ በበለጠ ሁኔታ የፖለቲካና የምጣኔ ሀብት ኃይል መሆኗን ነው። እናም ጀርመን ከአፍሪካ ጋር በአጠቃላይ በተለይ ደግሞ ቁልፍ ከሆኑ የአፍሪካ ሀገሮች ጋር ትስስሮችን ማጥበቅ እንዲሁም እጅግ የተጠናከሩና የሰፉ ግንኙነቶቿን መገንባት ነው። ሁለተኛው ጉዳይ ደግሞ አፍሪካን የምጣኔ ሀብት ድሎች ያሉባት አህጉር መሆኗን መገንዘብና በተግባርና በአካልም መሳተፍ ነው። የባለ ብዙ ወረትና ኃይል ሀያ ሀገሮች ቡድን ሀያ ወይም ጂ ስብሰባ የፊታችን ሰኔ ሰላሳና ሳና ሐምሌ አንድ የጀርመኗ ሃምቡርግ ከተማ ላይ ይካሄዳል። ክብራትና ክብራን አድማጮች የማክሰኛው ምሽት ፕሮግራማችንን አጋምሰናል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን በስልክ ከላካችኋቸው አስተያየቶቻችሁ ውስጥ ጥቂቱን እናሰማችሁ። ምደውለው ዋሽንግተን ነው። እንደ አድማጭ ከኬንያ የላከውን ስለ ኢትዮጵያ ገዢ ፓርቲና ተደራዳሪ የፖለቲካ ድርጅቶች የተባለውን ባለፈው ሳምንት ነው ሰምቼ ነበር። እሱ ትዝ ብሎኝ እንደገና ደግሞ ያስተላለፋችሁ አቶ ሽፈራው ሽጉጤ የኢህአዴግ ተወካይ የተናገረውን በጣም ገርሞኝ እና በጣም አሳዝኖኝ ነው የደወልኩት። የሌባ አይነ ደረቅ መልሶ ልብ ያደርግ። በኢትዮጵያ ውስጥ የኢሊና የፖለቲካ እስረኛ የለም ማለት በጣም ነው የሚያሳዝነው። እውነትም ይሄ አለሚን ማካድ ነው ማለት ትክክለኛ ስለሆነ ለራሴ ስትልስ ወደ አለመለስ ብለ ለአቶ ሽፈራ ሽጉጤና ለኢህአዴግ ሽፈራ ሽጉጤ ተደራዳሪ ሆኖ ህዋትን ሞክሮ የፖለቲካ እስረኛ የለም ሲል ሰምቼ በጣም ገረመኝ። ለመሆኑ ስድስት መቶ ስልሳ ዘጠኝ ሰው በእናንተው የውሸት ሰብአዊ መብት ድርጅት እንኳን ስድስት መቶ ዘጠኝ ሰው ሞቷል። ይህ ስድስት መቶ ስልሳ ዘጠኝ ሰው በምንድን ሞተው? ሰላማዊ ሰልፍ ህዋትን ተቃውሞ አይደለም። በጣም ማይጣጣም የህግ የበላይነት ትላላችሁ። የህግ የበላይነት እኮ ሰውን ገላችሁ አትታስሩም። የህግ የበላይነት ሳይሆን የህዋት የበላይነት ነው። ኢትዮጵያ ውስጥ ህግን የሚያውቅ መንግስት የለም። ግን ጋዜጠኞቻችሁ በጣም መጠየቅ የሚገባቸው ጠንከር ያለ ጥያቄ ለጋዜጠኝነት ስነ ምግባሩ ሲባል እና የፖለቲካ እስረኛ የለም፣ እንደው ይህ ሰው ቢጠየቅ ምን ማለት የፖለቲካ እስረኛ ለመሆኑ እነ ሽፈራው ሽጉጤ የሚያውቃሉ እና እነ መራራ ጉዲናት ሰርቀው እንዳልተያዙ ምንድን ነው ማንን ነው ያጎደሉት ማንን ነው የገደሉት ማንን ነው ያሰሩት ምንድን ነው ሽብር ማለት የህወሓት የበላይነት ይብቃ ማለት ሽብር ነው በቃ ለአስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች የስልክ መስመራችን 2022059942 የውስጥ መስመር 14 ነው። የኢሜል አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። አስተያየቶቻችሁን፣ እንድትሰጡ እንድታንሸራሽሩ እናበረታታለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። እንዲሁም ፌስቡክ አት ቪኦኤ አምሃሪክ ላይ ዝግጅቶቻችንን ማግኘት ትችላላችሁ። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ሀሳቦቻችሁን አንሸራሽሩ ከኦዲዮ ናው እንዲሁም ቪኦኤ ዶት ሆርን ዶት ኤምኦ ቢአይ ላይ ዝግጅቶቻችንን ማግኘት ትችላላችሁ። የቪኦኤን አፕ በነጻ ጭናችሁም እንዲሁ በቀላሉ ልትከታተሉን ትችላላችሁ። የተከበራችሁ አድማጮች፣ በስቱዲዮ ቴክኒሻኑ ኦድሬስ ሬጂስ፣ እንዲሁም ፕሮዲሰሩ ንጉሱ ታምሬ የምናስተናግዳችሁ ሰሎሞን አባትና ቆንጅ ታየንን የዜናና የትንታኔው መጽሔት፣ የአስተያየቶቻችሁም እንዲሁ ክፍለ ጊዜው ተጠናቋል። ሙዚቃ ልንጋብዛችሁ ነው። አሁን ተመስገን ታፈሰ የርም እንጀራ ይላል።

የዓለም ስደተኞች የደህንነት የመጠበቅ የተስፋ ጊዜ እንዲሆን የተዘረጉ እጆች እንዲጠብቋችሁ የህልማችሁም መሳካት እንዲሆን እንመኛለን ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት ሳዑዲ አረቢያ የሚገኙ ኢትዮጵያውያን ጉዳይ የሳውዲ አረቢያ መንግስት ህጋዊ የመኖሪያና የስራ ፈቃድ የሌላቸው ሰራተኞች ወደየ ሀገራቸው እንዲመለሱ ያስቀመጠው የጊዜ ገደብ ስድስት ቀናት ሲቀሩት የኢትዮጵያ የውጭ ጉዳይ መስሪያ ቤት ገደቡ እንዲራዘም ጠይቋል። እስካሁን ወደ 80ሺ የሚሆኑ ለመመለስ ጉዞ ሰነድ የወሰዱ ሲሆን ከ25 ሺህ በላይ ወደ ኢትዮጵያ መመለሳቸውን የማህበረሰቡ መሪዎች ለአሜሪካ ድምጽ ሬዲዮ ተናግረዋል። የኢትዮጵያ አየር መንገድ ኢትዮጵያውያኑን ለማጓጓዝ ሳምንታዊ በረራውን ከ21 ወደ 57 ያሳደገ ቢሆንም በሳውዲ ሲቪል አቪየሽን ፈቃድ ያገኘው ለተጨማሪ 17 በረራዎች ብቻ መሆኑ መሆኑን ከድርጅቱ ተረድተናል። መስታወት አራጋው ዝርዝሩን ይዛለች። በመጨረሻዎቹ ቀናት ወደ ኢትዮጵያ ለመመለስ የሚያስፈልገውን የጉዞ ሰነድ ለመውሰድ በርካቶች በየምዝገባ ጣቢያዎቹ ይገኛሉ። የሳውዲ መንግስት ለተመላሾች ተጨማሪ ቀናት ካልሰጠ በርካቶች ከፍተኛ ችግር ላይ ሊወድቁ ይችላሉ የሚል ስጋትም አለ። ከዚህ ቀደም የኢትዮጵያ መንግስት ተወካዮች የጊዜ ጭማሪ ጥያቄዎቻቸውን አቅርበው እንደነበርና እስካሁን ምንም ምላሽ እንዳልተገኘ በሳውዲ አረቢያ ሪያድ የዲያስፖራ ክፍል ኃላፊ አቶ ፈይሰል አሊ ገልጸውልናል። የቀን መራዘም ከዚህ በፊት የኢትዮጵያ ውጭ ጉዳይ ሚኒስትራችን ክቡር ዶክተር ወርቅነህ ገበየሁ ክቡር ጠቅላይ ሚኒስትራችንን መልእክት ይህንን ጉዳይ አስመልክቶ ይዘው መጥተው ነበር ለሳውዲ መንግስት ቀርቧል። እርግጠኛም ባንሆን ሌሎች ሀገራቶችን በተመሳሳይ የጠየቁበት ሁኔታ እንዳለ የሚል ነገር ነገር አለ። የሆነ ሆኖ የእኛን አቋምም በመደገፍ የሳውዲ የሚኒስትሪ ኦፍ ኢንቲሪየር የሚባል ለእነሱ ቀርቧል፣ ግን ውሳኔውን በይፋ እስካሁን አልገለጹም። በእኛ በኩል ዋናው ጥረታችን በተያዘለት ጊዜ ውስጥ ዜጎቻችን እንዲወጡ ሌት ተቀን መስራት ነው። ከዛ አንጻር ያው እየሰራን ነው ያለ ነው። ለዚህ ዜጎቻችንም ቀን ይራዘማል የሚል ተስፋ አልሰጠንም አንሰጥንም። ምክንያቱም ባለችው ጊዜ ውስጥ እንዲወጡ ዜጎችን የማንቀሳቀስ ጉዳይ ላይ ነው አሁን በአብዛኛው ፎከስ ያደረግ ነው። በርካታ ተመላሾች በአየር ትኬት ችግርና ሰነድ ሂደት ምክንያት እየተንገላቱ እንደሆነ ይገልጻሉ። ራሳችን ሀገራችን በሰላም ልንገባ ብለን እዚህ መጥተናል። እንትን የአየሩ ዘጠኝ መቶ ነው የተባለው፣ በቀደሙም በመንግስት ዘጠኝ መቶ ተብሏል አይደለም። እኛ የከፈነው ግን አንድ ሺ ሁለት መቶ ነው። ለምን ምን አናቃለን፣ ክፈሉ አለኝ። ኮምፒውተሩ ነው ዋላ ሰውየው ነው ምንም አናውቀው እና አንድ ሺ ሁለት መቶ ከፍለናል። የተባለው ነገር ዘጠኝ መቶ ነው። በግድ ይዘው ካስወጡን ተዘጋጅተናል፣ እስከዛው ግን እየሰራን ነው ያሉንም ነበሩ እንግዲህ የሰው ሀገር የሰው አደል፣ መውጣታችንማ አይቀርም። ግዴታ እና ገጠር ቦታ ነው ያለ ነው። ያው ገና ነ እቃችን ምናምን ላልከና፣ ወዴት ወደ ኢትዮጵያ? በምን ላካችሁ? በካርጎ ያኔ። አሁን አልተነሳንበትም። ፍራንካችን ገና ከአረቦቹ ነው ተቀባብለን ነው። እንዲሁ ተነስተን አንሄድም። ስለዚህ ስጡን፣ ልንሄድ ነው አላላችኋቸውም? ያውቁ የለን እነሱ ርሳ ላይ እየመጣላቸው ነው። በጀዋላቸው ያውቃሉ፣ ግን የስልክ መልእክት ምን ምን መልእክት መጣላቸው ከስያዛችሁ አምሳ ሺ ሪያል ትሰጣላችሁ፣ ያኔኛ የጠቆመ ሰው ማለት ነው። እንደዛ ምናምን ይባላል እያሏቸው ፈቃድ የሌላቸው ከስያዛችሁ ማለት ነው። አዎ አዎ፣ እንደዛ ይሏቸዋል እና እነሱ ምን አሉ ታዲያ አሰሪዎቻችሁ እኛ ምንም አይሉንም እስካሁን፣ ካበሻ ነው እንጂ የምንሰማው። እኔ እኔ በበኩሌ እኔ አረቦች ምንም ነገር አላሉኝም። ሰባት ዓመቴ ነው እነሱ ጋርም ያለሁት አሁን ሰባት ዓመቴ ነው ረመዳን፣ ከዚህ በፊት አልተናገሩኝም። ቤት ኪራይ ተከራይቶ ነው የሚያስቀምጡን ነው። አሁን እኔ እና የሰፈሬ ልጅ አለ፣ አንዲት አንድ ወንድም እህት የምትሆን ደሞ አለች። አብረን ሶስታችን ነው የምንኖረው። ያው ሰው አታብዢ ምናምን ነው እንጂ እንደዚህ መጥፎ ነገር ካበሻዎች ስደበለቅ ብቻ ነው የምንሰማው እንጂ ከነሱ ብሰማ ኑሮ ፈርቼ ወጣ ነበር። ያው ግዴታችን ሞታችን አይቀርም ኛስን ደክሞና ናገሩንም የጉዞ ሰነድ ለማስፈጸም በከተማዋ ሲንቀሳቀሱ በሳውዲ ፖሊሶች የተያዙ ኢትዮጵያውያን በረሀብ ማለቃችን ነው ድረሱልን በማለት ዛሬም ጥሪያቸውን አሰምተዋል። እኛ መንገድ ላይ ያዙን በቃ አስገቡን። አሁን ሀያ ምናምን ቀናችን ነው ምንም ነገር የለ፣ የሚበላ የለ፣ ብርድ ልብስ የለ። እኔ ለእስር ቤት እንዳለ ያው በምን ብዬ ልግለጽልሽ? በጣም ከባድ ነው እና እንዳው እባካችሁን እባካችሁን ወረቀት ነው የቀረን። የሳውዲዎቹ ፈርመን ጨርሰናል። የአይኔ ሻራም የእጅ ሻራም ሁሉን ነገር ማለት ነው። የወንጀል ስራዎች እዚህ ጋር ፈራርመን ጨርሰናል። ፎቶግራፍ ምናምን ተነስተናል። ግን የኢትዮጵያ አምባሲ መጥቶ አላየንም። መቼ እንደምንበርም መነገር አለብን። በምንም ምክንያት ልገጥ አልችልም። ያለንበት ጉዳይ አሁን ሀያ ቀናችን በቃ፣ የሚበላ የለም፣ የሚጠጣ የለም። ራሱ ትኝታው ሰው ላይ ሰው ላይ ነው፣ ከሰው ላይ ሰው ነው በቃ ውሃ ራሱ ምናምን በቃ የሽንት ቤት ውሃ ምናምን ነው የምንጠቀመው። እዛው ሻወር እዛው የምንጠጣው እዛ ነው። ምግብ ራሱ ምንም የለም። በሳውዲ አረቢያ የኢትዮጵያ ኤምባሲ የዲያስፖራ ክፍል ኃላፊ የሆኑት አቶ ፈይሰል አልይን እስረኞችን በተመለከተ ጠይቀናቸው ነበር። በእርግጥ አሁን አንቺ ባነሳሽው ደረጃ አልሰማውም መረጃ የለኝም። በዛም ደረጃ ሪፖርት የተደረገልን ሁኔታ የለም። ነገር ግን የሳውዲ አረቢያ ተጨባጭ ሁኔታ እንደሚያሳየን ብዙ ጊዜ የጉዞ ሰነድ የሌላቸው የሳውዲ አረቢያ ውስጥ ከአንድ ከተማም ወጥተሽ ወደ ሌላ ከተማ ስትሄጂ የተለያዩ የፍተሻ ጣቢያዎች አሉ። ወደ ከተማ ስትገቢ፣ ከከተማም ስትወጪ፣ በተለያየ መሀል ላይ ባሉ ሁኔታዎች ፍተሻዎችን ያካሂዳሉ። ስለዚህ እነዚህ ኢትዮጵያውያን የጉዞ ሰነድ ከሌላቸው ወደ ሀገር ቤት ለቤት ተጨባጭ እንቅስቃሴ የማያደርጉበት ሁኔታ ካለ የሀገሪቱን የመኖሪያና የስራ ፍቃድ የሌላቸው ከሆኑ በሀገሪቱ ሕግ መሰረት የስርዓት የሚያስከብሩ አካላቶች ይህንን እርምጃ ሊወስዱ ይችላሉ። በእኛ በኩል ወደየ አገልግሎት መስጫ ማዕከላትን የምንልካቸው ዜጎች ቢኖሩ አደራጅተን ደብዳቤ ሰጥተን ነው የምንሸኘው። እንደዚህ አይነት ሁኔታ ደግሞ ባለበት ሁኔታ የሚያዙ ካሉ ከሚመለከታቸው የሳውዲ አካላቶች ጋር በመነጋገር እነሱ እንዲፈቱ የሚችሉበት ሁኔታ ማየት ይቻላል። ስለ ጠቀሽው ጉዳይ በተመለከተ ግን ሪፖርት የለኝም። እንደዛ የተያዘ የት አካባቢ ነው? ሽመንስ ሽመንስ የሚባል እስር ቤት ውስጥ ያለ ነው ብለውኛል። ወደ ሰማንያ አራት እንሆናለን ያሉኝ። ሽሜሲ ያው እንደምታውቂው የዲፖርቲ ማዕከል ነው። ሽቤሲ ማለት አንድ ቦታ ብቻ አይደለም። እንዳልኩሽ ጅዳም አካባቢ አለ፣ ሪያድም አካባቢ አለ፣ ሌሎች አካባቢዎችም ሽቤሲዎች አሉ። እነዚህ የኢሚግሬሽን የዲፖርቲ ማዕከላቶች ናቸው። የትኛው አካባቢ ነው እነዚህ ኢትዮጵያኖች የተያዙት መቼን የተያዙት? ሪሊ መረጃ ቢኖረን ኖሮ እዛ አካባቢ ካሉት የኛ ባልደረቦችና ከሳውዲ መንግስት አካላቶችን ጋር በመነጋገር መፍትሄ መስጠት ይቻላል። ዋናው ነገር ግን ዲፖርቲ ማዕከል ነው የገቡት። እዛ አስፈላጊው ፕሮሰስ ካለቀ በኋላ ደግሞ ወደ ሀገራቸው የሚሸኙ ነው የሚሆነው። የሳውዲ አረቢያ መንግስት የሰጠው የዘጠና ቀናት ጊዜ ገደብ ሊጠናቀቅ ስድስት ቀናት ብቻ ናቸው የቀሩት። በርካታ ተመላሾች በቀሩት ቀናት የጉዞ ሰነድ ለመውሰድ በመጣደፍ ላይ መሆናቸውንና የምዝገባ ማዕከሎቹም ቀን ከሌት ተመላሾችም በጊዜ ወደ ሀገራቸው እንዲገቡ ለማድረግ ተግተው እየሰሩ መሆኑን አቶ ፈይሰላሊ በመጨረሻ ሬዲዮ ይገልጸዋል። ክቡራትና ክቡራን አድማጮች ቀደም ሲል አንዲት ኢትዮጵያዊት ስደተኛ ሳዑዲ አረቢያ የሚገኙ ከ900 ሪያል ወደ 1200 ሪያል አሳድገዋል። ክፍያውን በኢትዮጵያ አየር መንገድ በኩል ብለው ነበር። የገንዘቡን አይነት ስላልጠቀሱ ነው እንደገና ማነሳው። ይሄ በኢትዮጵያ ሲመነዘር ከ5500 ብር ወደ ከ7500 ብር አካባቢ ያለው ልዩነት ነው እየተናገሩ ያሉት መስታወትን ለዘገባው እናመሰግናለን በነገራችን ላይ ቀደም ሲል ሳውዲ አረቢያ ውስጥ የሚገኙ ኢትዮጵያውያንን ጉዳይ ለማነጋገር በምናደርጋቸው ጥረቶች መልስ ለመስጠት በጣም አስቸጋሪ የነበረውና ለመድረስ ለመድረስም አስቸጋሪ የነበረው የኢትዮጵያ ኤምባሲ በእነዚህ ተከታታይ ቀኖች መልስ ለመስጠት በመገኘቱ ምስጋና ማቅረብ እፈልጋለሁኝ ወደ ተከታዩ ዝግጅታችን እናልፋለን ከምሽቱ ሶስት ሰዓት ከአርባ ስድስት ደቂቃ ነው አሁን አዲስ አበባ ላይ ሐኪሙን ይጠይቁ ሐኪሞን፣ ይጠይቁ ለዛሬ ምሽት በሕክምናው ቋንቋ በእንግሊዝኛው አርትራይትስ በመባል በሚታወቀው የመገጣጠሚያ ህመም ዙሪያ ያተኩራል። በተከታታይ በሚቀርቡ ዝግጅቶቻችን የዚህን ህመም ምንነት፣ መንስኤ፣ መከላከያና የህክምና አማራጮችን እንመለከታለን። ከአድማጭ በደረሰ ጥያቄ መነሻነት የዚህ ፕሮግራም አዘጋጅና አቅራቢ ያሉላ ከበደ የመስኩ ልዩ ባለሙያ የሆኑትን ዶክተር ሞገስ ሲሳይን አወያይቷል። ወደ ቃለ ምልልሱ። ዶክተር ሞገስ ሲሳይ፣ በቅድሚያ ለጊዜው አመሰግናለሁ። በልማድ በመገጣጠሚያ ህመም በመባል የሚታወቀውን የህመም አይነት አርትራይተስ በተመለከተ ከአድማጫችን የደረሰን ጥያቄ ነው የምንሻው። እስኪ በቅድሚያ ይህ የመገጣጠሚያ ህመም የአንጓ ብግነት የተባለ የህመም አይነት ምንድን ነው? ምን ሲፈጠር ነው አንድ ሰው ለዚህ ህመም ተጋለጠ የምንለው? ብዙ ጊዜ የመገጣጠሚያ ወይም በእንግሊዝኛው ጆይንት የሚባለው ችግሮች በሁለት ሊከፈሉ ይችላሉ። ሌሎችም ይኖራሉ ግን በሁለት ብናስቀምጣቸው ነገሩን ለመመልከት ይቀለናል። ሁልጊዜ መገጣጠሚያ ላይ ካርትሌጅ የሚባል በአጥንትና በአጥንት መካከል እንደ ድልዳል ሆኖ የሚያገለግል አለ። ያ ብዙ ጊዜ በጊዜ ሂደት እድሜ እየገፋን በሄደ ቁጥር ያ ካርትሌጅ እየመነመነና እየሳሳ በሚሄድበት ጊዜ በአጥንትና በአጥንት መካከል ድልዳል የሚሆነው ነገር ይጠፋል። በዚህ ጊዜ እንቅስቃሴ በሚደረግበት ጊዜ አጥንት በአጥንት መፈጋፈግ ይጀምራል። ያ እንግዲህ በእንግሊዝኛው ኦስቲዮአርትራይት የሚባለው ነው። ሌላው ደግሞ እዛው አካባቢ ኢንፍላሜሽን ወይንም ቁስለትን የሚያመጡ ችግሮች አሉ። ይሄ በመጋጠሚያ ላይ የተወሰነ ሳይሆን አጠቃላይ የጤና ሁኔታንም ሊነካ ይችላል። በዛ ሁኔታ ጊዜ መገጣጠሚያ ላይ እብጠት፣ እንቅስቃሴ መቀነስ በእንግሊዝኛው ስቲፍነስ የሚባለው ይከሰታሉ። ይህንን ለማብራራት የሞከርኩት ሕክምናው ላይ ልዩነት ስለሚያመጣ ነው። የመጀመሪያው ስትራክቸራል ወይንም የአፈጣጠሩ ሁኔታ በጊዜ ሂደት የተጎዳ ስለሆነ ያንን መመለስ የሚችል መድኃኒት የለም። ብዙ ጊዜ ከዛ የሚነሳውን ህመም ለመቋቋምና ሂደቱን ዝግ ለማድረግ ነው። ሌላው ግን ብዙ ሊደረግ ይችላል። መልካም። የህመሙን ምንነት ዋና ዋናው የህመሙን አይነቶችና መንስኤውን ጨምረው አስረድተውናል ዶክተር ሞገስ። በዋናነት ጎልቶ የሚታየውን ቀደም ብለው የጠቀሱትን ሩመቶይድ አርትራይተስ የሚባለውን እና ይህን በጣም የተለየ ትኩረት የሚሰጠውን የአንጓ ብግነት አይነት እንመልከት። ከሰውነት የበሽታ መከላከል ስርዓት ጋር ተያይዞ የሚነሳበት ሁኔታም አለና ምንድን ነው ጠባዩ? ምን አይነት ሁኔታዎች ናቸው ይህን የሚፈጥሩት? እስኪ ደግሞ ስለ እሱ ያስረዱን ሩመቶይድ አርትራይት በእንግሊዝኛው ቃል ኦቶ ኢሚዩን ይባላል። ሰውነታችንን ከባክቴሪያም ሆነ ከተለያየ በሽታ የሚከላከሉልን የሰውነት ክፍላል እና እነሱ አንዳንድ ጊዜ ራሱን ባለቤቱን እንደ ጠላት ይመለከቱት እና ራሱን ማጥቃት ይጀምራሉ። ያም በሚሆንበት ጊዜ የኦቶ ኢሚዩን የሚባሉት በሽታዎች ይከሰታሉ። ለምን ግለሰቡን ያ ሁኔታ እንደሚከሰትበት የታወቀ ነገር የለም። አንዳንዶቹ ሴት አፕ ነው። በዛ ሰውዬ ሰውነት ውስጥ እነዛ ሁኔታዎች አሉ። አመቺ ሁኔታዎችን እየጠበቀ ነው እንጂ ያ ሁኔታ አለ ብለው የሚያስተምሩ አሉ እና ያ ሁኔታ በሚፈጠርበት ጊዜ በሰውነታችን ውስጥ ቁስለትን ያመጣል። በእንግሊዝኛ ኢንፍላሜሽን የሚባለው ያ ደግሞ በወቅቱ ካልተገታ ከባድ ሁኔታዎችን ያስከትላል እና በዛ ሁኔታ እንደዚሁ የመጋጠሚያው ማበጥ ብቻ ሳይሆን ከፍተኛ ሕመምን ስለሚያስከትል ትልልቅ ሰዎች እንደ ህፃን ሲያለቅሱ ያየሁበት ጊዜ አለ። በጣም ያማል፣ ከፍተኛ ሕመም አለው። ብዙ ጊዜ አንደኛው መለኪያው ማወቂያው ጠዋት በሚነሱበት ጊዜ፣ ካልጋ በሚወርዱበት ጊዜ ተነስተው ወደ አውዲ ለመንቀሳቀስ ሰው መጋጠሚያዎቻቸው ያስቸግሯቸዋል። የሻይ ኩባያቸውንም ሆነ ቡና ስኒያቸውን ለማያዝ በሚሞክሩበት ጊዜ ጣቶቻቸው እንደ ልብ አይታዘዟቸውም። ይህ ሁኔታ ለአርባ አምስት ደቂቃ ለአንድ ሰዓት ከዛም በላይ ጊዜ ሊቆይ ይችላል። ያም የሚሆንበት በመጋጠሚያዎቹ ውስጥ እብጠት ስለሚኖር፣ ያ ኢንፍላሜሽን ያልነው በዛ ምክንያት የመጋጠሚያዎቹ እንቅስቃሴዎች የተገደቡ ይሆናሉ። ስለዚህ ያ ሁኔታ ብዙ ጊዜ ብዙ ጊዜ ጧት ላይ ጎልቶ የሚታየው ሰዎቹ ካረፉ በኋላ ከረጅም ረፍት በኋላ ማለትም ተኝተው ሲነሱ ያ ሁኔታ ይታያል። ያኛው ግን ቀደም ብለን የጠቀስነው ብዙ ጊዜ የድልዳሉ ወይም የኩሽኑ መጎዳት ስለሆነ ብዙ ጊዜ እንቅስቃሴ ባደረጉ ቁጥር ያ ህመሙ ይከሰታል። እንደዛኛው የከፋ አይሆንም ግን እንደዛ አይነት ስሜት ይፈጠራል። ይሄ አንዱ ራሱ መለያዊ ይሆናል ማለት። መልካም፣ ቅድም ሁለት አይነት አስተሳሰቦችን አስረድተውናል። ይሄ ሰውነት ራሱ ተቆጥቶ የሚፈጥራቸው ለአድማጮች ግልጽ ለማድረግ ኦቶ ኢሚዩን ሰውነት ራሱ ጠላት እንደመጣበት አድርጎ የሚፈጥረው ነገር ነው። ምንድን ነው ኦቶ ኢሚዩን ማለት? ኦቶ ኢሚዩን ማለት ኦቶ ማለት በእንግሊዝኛው ቃል ሰልፍ የግል ማለት ነው። ኢሚዩን ማለት መከላከያ ነው። በነጭ የደም ሴሎች ያንን ሁኔታ የሚሰሩ አሉ። የሰውነታችን ጠባቂዎች ናቸው። ከውጭ ጠላት ማለትም ከባክቴሪያ ከተለያየ ሁኔታ ሰውነታችንን የሚጠብቁ ናቸው። አንዳንድ ጊዜ ያ ሁኔታ ያንን በማድረግ ፋንታ ልክ ሰው ያሳደገው ውሻ መልሶ ባለቤቱን እንደሚነክስ ያ ሁኔታ ግለሰቡን ራሱን መልሶ ማጥቃት ይጀምራል። በዛ ሁኔታ እንደዚህ አይነት ጉዳቶች መከሰት ይጀምራሉ። በተለይ በመጋጠሚያ አካባቢ እንደ ሩሞቶይድ አርትራይትን የተመለከትን እንደሆነ እብጠት፣ ህመም፣ አንዳንድ ጊዜ ከላይ ያለው ቆዳ ሙቀት ይኖረዋል። አንዳንድ ጊዜ ምቅላት ይኖረዋል። ያ እንግዲህ ኢንፍላሜሽን የሚባለው ነገር መለያችን መታዮች ናቸው። ያ ሁኔታ እንግዲህ እየቀጠለ ይሄዳል። አንዳንድ ጊዜ የሰዎችን ትንሽ ሊያሳስታቸው የሚችል ለምሳሌ እንዳልኩት ጠዋት ህመሙ የከፋ ይሆንና ቀኑ እየገፋ ሲሄድ ህመማቸው ትንሽ እየቀለላቸው ይሄዳል። በሽታው ሄደ ማለት አይደለም። በሚቀጥለው ቀን እንደገና ተመልሶ ያው ስሜት ይመጣል። ስለዚህ ይህ ሁኔታ ለረጅም ጊዜ ከመግፋቱ በፊት ሕክምናን ባለሙያችን ማነጋገር ሕክምና እርዳታን መፈለግ ትልቅ ጠቀሜታ አለው። ዶክተር ሞገስ፣ ይሄ ባዕድ ወይም ጎጂ አካል በሌለበት ሰውነት ጠላት ወይም መራሪ እንደመጣ አድርጎ ቆጥሮ የራሱን ሰውነት የሚጎዳበት ሁኔታ በጥሩ ምሳሌ እንደ ገለጹት ያሳደጉት ውሻ መልሶ እንደ መንከስ ለመከላከል ለመርዳት የተሰናዳው መልሶ በራስ ላይ እንደሚዘምት አይነት ምሳሌ ያለበት ጎላ ብሎ የሚታየውን አስረድተውናል። ከተፈጥሮ የሚወረስ የአካባቢ ሁኔታም እንዲሁ አስተዋጽኦ ይኖረዋል የሚል አስተሳሰብ አለ። በዚህ ረገድ በመንስኤነት የሚፈረጀው በእርግጥ ተጨባጭነት አለው? አዎ እንግዲህ እንዳልኩት ምንም እንኳን በበሽታ መልክ ሲከሰት ድረስ በግለሰቡ ውስጣዊ ሁኔታ ውስጥ ሲሽከረከር የቆየ ሁኔታ ቢሆንም አንዳንድ ሁኔታዎች ይበልጥ ሊያጎሉት ይችላሉ። ለምሳሌ አይደንቲካል ትዊንስ የሚባሉ በመልካቸውም በጸባያቸውም የሚመሳሰሉ መንታዎች አሉበት አንደኛው ያ በሽታ ካለበት ወንድምየው ወይም እህትየዋ፣ ህትማማቾችም ከሆኑ በዛ በሽታ ለመጠቃት ያላቸው ድል ከሌላው ከአጠቃላይ ሕዝቡ ሁኔታ ስታይ ከፍ ያለ ነው። አንደኛ እሱ ነው። ሁለተኛ አንዳንድ የስራ ሁኔታዎች፣ በተለይ አንዳንድ ኬሚካሎችም ለእንደዚህ አይነት ሁኔታ ያጋልጣሉ። አንዳንድ ጊዜ ሰውነታችን ውስጥ ስትረስ ውስጥ በሚገባበት ጊዜ ለምሳሌ ከፍተኛ ሰርጀሪ በሚደረግበት ጊዜ፣ አንዳንድ ሰዎች ደግሞ የሚወዱት ሰው ተለይቷቸው መሪር ሀዘን በሚኖራቸው ጊዜ ሰውነታቸው ሾክ ውስጥ ስለሚገባ ያ ሁኔታ ደግሞ ለእንደዚህ አይነቱ ሊያጋልጥ ይችላል። ግን ያ ሁኔታውን ልክ ክብሪት ጭረፍሳት እንደምታቀላጥለው ለዛ ፖይንት ላይ ያን ትሪገር ለማድረግ እንጂ የሰዎቹ ውስጣዊ አፈጣጠራቸው ለዛ የሚያጋልጣቸው ሲሆን ብቻ ነው። ሁሉም ሰው በዛ ሁኔታ በሚያስበት ጊዜ ሁሉም ሩማቶይድ አርትራይተስ ይዘዋል ማለትም አይደላም። ዶክተር ሞገስ ሲሳይ እናመሰግናለን። ከተጨማሪ ማብራሪያ ጋር በሚቀጥለው ሳምንት ይመለሳሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዛሬ የዓለም ስደተኞች የሚታሰቡበት ዕለት ነው። በዓለም ዙሪያ ያሉ ስደተኞች የሚያሳልፉት ስቃይ ጎልቶ የሚቀርብበት የስደተኞቹ ብርታት የሚሞገስበትና የሚቀበሏቸው ሀገሮች የሚመሰገኑበት ዕለት ነው። እንደ አውሮፓ አቆጣጠር በ1951 ዓ ም በወጣው የስደተኞች መለኪያ ስምምነት መሰረት ስደተኛ ማለት በዘር፣ በሃይማኖት፣ በትውልድ፣ በአንድ የማህበረሰባዊ ቡድን አባልነትና በፖለቲካዊ አስተሳሰብ ምክንያት በሀገራቸው ሊገጥማቸው የሚችለውን አደጋ ሸሽተው ከሀገራቸው የወጡና ለመመለስ የማይችሉት ወይም የማይፈልጉት ናቸው። ባለፈው ዓመት በዓለም ዙሪያ ያሉ ስደተኞች ብዛት ከምን ጊዜም ልቆ 22 ሚሊዮን ደርሷል። ስደተኞቹ ከሁሉም የህብረተሰብ ክፍሎች የወጡ ናቸው። የተለያዩ ዘሮችና ሃይማኖቶች ያሏቸውና ከተለያየ የኢኮኖሚ ይዘትና የትምህርት ደረጃ ናቸው። ሆኖም አንድ የጋራ የሆነ ነገር አላቸው። ሁሉም ከሀገራቸው ለመሰደድ ተገደዋል። እስራትን፣ ኃይል ተጠቃሚነትን፣ አሸባሪነትንም ጭምር ሸሽተው የወጡ አንዳንዶቹም ከሞት ያመለጡ ናቸው። ስደተኝነት በአሁኑ ወቅት ከምን ጊዜም የበዙ ሴቶች ወንዶችና ልጆች ለተራዘመ ጊዜያት የሚወጡበት በዓለም በቀውስነት ደረጃ የሚታይ ሆኗል። ዛሬ የዓለም የስደተኞች ቀንን በምናስብበት ወቅት ኃይል ተጠቃሚነትና ክትትል እስከቀጠለ ድረስ የተሟላ ሰብአዊ እርምጃና ዓለም አቀፍ ምላሽ ያስፈልጋል። ዩናይትድ ስቴትስ በዓለም ደረጃ ሰብአዊ ረዴት ማቅረቡን በመሪነት በመቀጠሏ ኩራት የሚሰማትም ለዚህ ነው። ይህ ስደተኞችን ከመራብ ከመጠማትና ከመታረዝ እንዲሁም መጠለያ አልባ ከመሆን በሚያድን መልኩ የስደተኞችን ጥቅም የሚጠብቅ በመሆኑ ለሕክምና አገልግሎት ተደራሽነት ስለሚያገኝም ሕይወት አድን ረድኤት ነው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በዎል ስትሪት ጆርናል ላይ ባቀረበት ጽሑፍ የሶሪያን ስደተኞች ስቃይ ለማቃለልና ና የሚያስጠጓቸውን ሀገሮች ለመርዳት ቁርጠኞች ነን ብለዋል። ስደተኞችን የመርዳት ቁርጠኛነታችን የዩናይትድ ስቴትስ ወሳኝ አካል ነው ሲሉም አምባሳደሯ አክለውበታል በማለት የዕለት ርዕስ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ለመሰናበት ጥቂት ደቂቃዎች ይቀሩናል። የተከበራችሁ አድማጮች አንድ የዩናይትድ ስቴትስ ዶላር 23 ብር ከ05 ሳንቲም ተመንዝሯል። ዛሬ በኢትዮጵያ ሚቴሮሎጂ ኤጀንሲ ትንበያ መሠረት ነገ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 11 ዲግሪ ሴልሺየስ ነው። የኢትዮጵያ ብሔራዊ ባንክን ዌብሳይት ኢቲ እንዲሁም ደግሞ የኢትዮጵያ ሜቴሮሎጂ ኤጀንሲን ዌብሳይት ኢትዮሜት ጂኦቪ ኢቲ ብትጎበኙ ተጨማሪ ማብራሪያዎችን ታገኛላችሁ። የድፍድፍ ዘይት ዋጋ ዛሬ 912 ብር ነው። እንዲሁም የወርቅ ዋጋ 1012 ብር ነው፣ በግራም ማለት ነው። የቡና ዋጋ የአዲስ አበባ ወይም የጅቡቲ አይደለም፣ ግን በአጠቃላይ በዓለም ዙሪያ 2804 ብር ነው። ልክ ባለፈው ሁለት ዓመት በዚህ ሰሞን አክሱም አቅራቢያ የዛሬ ሁለት ሺህ ዓመት የተቀበረች አንዲት ሴት አጽም ተገኝቶ ነበረ። የተኛችው ቆንጆ ወይም ደ ስሊፒንግ ቢዩቲ የሚል ስያሜ ተሰጥቷታል በአርኪኦሎጂስቶች ነው የተገኘው ያ አጽም። አሁን ዝግጅታችን ተጠናቀቀ። ክቡራትና ክቡራን ይህም ዜማ ጋብዘናችሁ ሆና የዜነት ሙሃባን የአገሬ ልጅ ጋብዘናችሁ እንሰናበት Que